የማላዊ ፕሬዝደንት ፒተር ሙታሪካ በተራዘመው የ2015-2016 ድርቅ ምክንያት ትናንት የአደጋ ጊዜ አስቸኳይ አዋጅ መደንገጋቸውን አስታውቀዋል። ከሶስት ወራት አንስቶ የመብት ተሟጋቾችና ማሊያውያን መንግስት የአደጋ ጊዜ አዋጅ እንዲያወጣ ቢወተውቱም ሙታሪካና ካቢኔያቸው ጆሮ ዳባ ልበስ ብለው ነበር የከረሙት። ሙታሪካ ትናንት ዓለም አቀፉ ማህበረሰብና ጉዳዩ የሚመለከታቸው የተባበሩት መንግስታት ድርጅት መስሪያ ቤቶች እንዲሁም መንግስታዊ ያልሆኑ ድርጅቶችና የግሉም ዘርፍ ለችግሩ እንዲደርሱ ጥሪ ያቅርበዋል። በአሁኑ ጊዜ የማላዊ የበቆሎ ፍጆታ 3.2 ሚሊዮን ሜትሪክ ቶን ይገመታል። በድርቁ ምክንያት ግን 1.072 ሚሊዮን ሜትሪክ ቶን በቆሎ ይጎድላል። ፕሬዚዳንት ሙታሪካ እንደተናገሩት በአብዛኛው የሀገሪቱ ክፍሎች ዝናብ ወቅቱን ጠብቆ አልጣለም። በማላዊ የሜቴዎሮሎጂ አገልግሎት መረጃ መሰረት ካለፈው ጥቅምት እስከ መጋቢት ድረስ በተለይ በሀገሪቱ ደቡባዊና ማዕከላዊ ክፍሎች የጣለው ዝናብ ከሚፈለገው ያነሰ ነው። ድርቅ ካጠቃቸው አብዛኛዎቹ በ2015 ጎርፍ ጉዳት ያደረሰባቸው ቀበሌዎች ናቸው። 28 ሚሊዮን የማሊ ዜጎች አሳሳቢ የምግብ እጥረት ገጥሟቸዋል። ህዝቡ ይህን ችግር ለማስወገድ እና ከጥገኝነትም ለመላቀቅ መንግስት የአሰራር ለውጥ እንዲያደርግ እየጠየቀ ነው። ዶቼ ቨለ ካነጋገራቸው አንዱ መንግስት የፖሊሲ ለውጥ እንዲያደርግ ጠይቀዋል። የማላዊ ህዝብ አስቸኳይ እርዳታ ሊሰጠው ይገባል። በማላዊ በአስተማማኝ ሁኔታ እህል ማከማቸት ያስፈልጋል። ከዚህም በላይ መንግስት የሚቀበለው የፖሊሲ ለውጥ እንዲደረግ እንፈልጋለን። አንደኛው የመጪው ዓመት በጀት ለንግድ የሚሆን ትላልቅ እርሻ በማስፋፋት ላይ እንዲያተኩር እንፈልጋለን። የድጎማ መርሃ ግብር ቀርቶ ለንግድ በሚካሄድ እርሻ ምግብ እንዲመረት መደረግ አለበት። ምክንያቱም በማላዊ የድጎማ መርሃ ግብር ውጤት አላመጣም። ህዝቡን ከረሃብ ያላላቀቀ መርሃ ግብር ይዘን መቀጠል የለብንም። ሌላው አስተያየት ሰጪ ደግሞ ሀገሪቱ በምግብ ምርት ራሷን የምትችልበት መንገድ ላይ እንዲተኮር አሳስበዋል። የምግብ ምርት ጉዳይ ከግብርና ሚኒስቴር ዋነኛ ተግባራት አንዱ ነው። ሀገሪቱ በቂ ምግብ እንዲኖራት ማድረግ የሚያስችሉ አቅጣጫዎችን ማጥናትና መፈለግ ላይ ትኩረት መስጠት ይኖርባቸዋል። ከሰዎች ምግብ የምንለምንበት ሁኔታ ውስጥ መግባት አንፈልግም። ከየካቲት እስከ መጋቢት የተገኘው የበቆሎ ምርት 2.4 ሚሊዮን ሜትሪክ ቶን ነው። ይህም በ2014/2015 ከተገኘው 2.7 ሚሊዮን ሜትሪክ ቶን የበቆሎ ምርት ጋር ሲነጻጸር በ12.4 በመቶ ያንሳል። ሙታሪካ እንደሚሉት መንግስታዊው ሰብል ሻጭና ገዢው የማላዊ የእርሻ ልማትና የገበያ ኮርፖሬሽን በ2016 2017 የበቆሎ ዋጋን ለማረጋጋት ለህዝቡ የሚሸጠው 250 ሜትሪክ ቶን በቆሎ ያስፈልገዋል። በማላዊ ድርቁ ያስከተላቸውን ችግሮች ለመፍታት የመጠባበቂያ እህል ክምችት፣ ዋጋ ማረጋጋት እንዲሁም በቂ የእርዳታ እህል ያስፈልጋል። የዓለም የምግብ መርሃ ግብር እንዳስታወቀው በአሁኑ ጊዜ ማላዊ በድርቁ ክፉኛ ለተጎዱ ከ23 እስከ 28 በሚደርሱ ቀበሌዎች ውስጥ ወደ 3 ሚሊዮን ለሚጠጉ ሰዎች እርዳታ እየሰጠ ነው። የድርጅቱ የደቡባዊ አፍሪቃ ቃል አቀባይ ድርቁ ወደፊት ይባባሳል ተብሎ እንደሚጠበቅ ሁኔታዎች እስከሚሻሻሉም ጊዜ እንደሚወስድ አስጠንቅቀዋል። በሌላ በኩል ለሞዛምቢኩ ድርቅ እርዳታ የሚውል የ200 ሚሊዮን ዶላር የእርዳታ ጥሪ ቢቀርብም የተገኘው 15 ሚሊዮን ዶላር መሆኑ ብቻ ሳይሆን ከአማጽያን ጋር እንደገና በቀጠለው ውጊያ ምክንያት የእርዳታ አቅርቦቱ ችግር ገጥሞታል። በዚምባብዌም ከገጠሩ ሕዝብ ከአንድ አራተኛ በላይ የሚሆነው በቂ ምግብ አያገኝም። ከዚህ ቀደም ለጎረቤት ሀገራት ምግብ ትሸጥ የነበረችው ደቡብ አፍሪቃ ባለፈው አመት ሰብል ባለመያዙ ምክንያት በቆሎ ከውጭ ልታስገባ ነው።